የዲደብልዩ ዜና በመጀመሪያም ዋና ዋና ዜና። ብሪታንያ በሰሜን ኢትዮጵያ ግጭት ለተቸገሩ ሰዎች 29 ሚሊዮን ፓውንድ እንደምትሰጥ ይፋ አደረገች። ትናንት አርብ ምሽት በድሬዳዋና በሐሮማያ አካባቢ በሬክተር ስኬል 4.6 የተመዘገበ የመሬት መንቀጥቀጥ ተከሰተ። የሱዳን ጦርን የሚደግፉ በሺዎች የሚቆጠሩ የመንግሥት ተቃዋሚዎች ዛሬ ቅዳሜ በካርቱም አደባባይ ወጡ። የዓለም ንግድ ድርጅት አባል ሀገራት የኮቪድ-19 መከላከያ ክትባት የባለቤትነት መብትን ለተወሰነ ጊዜ ለማገድ በቀረበው ሐሳብ ላይ አሁንም ሳይስማሙ ቀሩ። ዜናው በዝርዝር ነው። የብሪታንያ የአፍሪካ ጉዳዮች ሚኒስትር ቪኪ ፎርድ በሰሜን ኢትዮጵያ ግጭት ለተቸገሩ ሰዎች አገራቸው 29 ሚሊዮን ፓውንድ እንደምትሰጥ ይፋ አደረጉ። በኢትዮጵያ የተፈጠረው ሰው ሰራሽ ቀውስ ነው ያሉት በብሪታንያ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ሚኒስትሯ ቪኪ ፎርድ ሰብዓዊ እርዳታ ለተቸገሩ ሰዎች እንዲደርስ ውጊያ የገጠሙ ኃይሎች በአፋጣኝ የተኩስ ማቆም ስምምነት ላይ እንዲደርሱ ጥሪ አቅርበዋል። በተባበሩት መንግስታት ድርጅት ግምት መሠረት በትግራይ ክልል 5.5 ሚሊዮን ሰዎች አጣዳፊ የምግብ ዋስትና ዕጦ ገጥሟቸዋል። ከ400 ሺህ በላይ ሰዎች በአንጻሩ ጠን የመሰል ችግር ውስጥ ናቸው። የብሪታንያ የአፍሪካ ጉዳዮች ሚኒስትር ቪኪ ፎርድ የኢትዮጵያ መንግስት ሰብአዊ እርዳታ ለትግራይ እንዳይደርስ አድርጎታል ያሉትን ክልከላ እንዲያነሳ ጠይቀዋል። የብሪታንያ እርዳታ የዓለም የምግብ መርሃ ግብርና ህጻናት አ። ድርጅትን ጨምሮ ለተባበሩት መንግስታት የግብረ ሰናይ ተቋማት ይሰጣል። ብሪታንያ ለኢትዮጵያ ተጨማሪ እርዳታ መስጠቷን ይፋ ያደረገችው የዓመቱ የምግብ ቀን በመላው ዓለም ታስቦ ሲውል ነው። የዓለም የምግብ መርሃ ግብር ዋና ዳይሬክተር ዴቪድ ቤዝሊ እንደሚሉት በመላው ዓለም 811 ሚሊዮን ሰዎች ተርበዋል። ይህ ማለት ከሰዎች አንዱ በየቀኑ እንደ ተራባ ያድራል። ቀውሱን የከፋ የሚያደርገው ደግሞ ይህ ቁጥር በግጭት በከባቢ አየር ለውጥና በኮቪድ-19 ወረርሽን ሳቢያ ወደ ረሃብ የሚነጉደውን 270 ሚሊዮን ሰው አይጨምርም። ትናንት አርብ ምሽት በድሬዳዋና በሃሮማያ አካባቢ በሬክተር ስኬል አራት ነጥብ ስድስት የተመዘገበ የመሬት መንቀጥቀጥ ተከሰተ። የመሬት መንቀጥቀጡ ከምሽቱ ሁለት ሰዓት ከአርባ ሁለት ደቂቃ ገደማ እንደተከሰተ በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና ስነ ፈለግ ተቋም ዳይሬክተርና የመሬት መንቀጥቀጥ ተመራማሪ ፕሮፌሰር አታላይ አየለ ለዶች ለዶችቨል አረጋግጠዋል። በድሬዳዋና በሃሮማያ መካከል ባለ አካባቢ የተከሰተው መሬት መንቀጥቀጥ እስከ ሀረር ከተማ ተሰምቷል። የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ በአካባቢው ተፈጥሯዊ አቀማመጥ ምክንያት የሚጠበቅ እንደነበር ተናግረዋል። በድሬዳዋና በሀረማያ መሀል ነው የተፈጠረው። የሚጠበቅበት ቦታ ነው ማለት የስምጥ ሸለቆው ና እንደጋማው ክፍል እንደ መስመር የሚለይበት ወይም ደግሞ ከፍተኛ ዝንፈት ያለበት ነው እና በሬክተር ስኬል አራት ነጥብ ስድስት ሲሆን ከምሽቱ ሁለት ሰዓት ከአርባ ሁለት ደቂቃ አካባቢ ነው የተፈጠረው። እንግዲህ ያው በዚህ አካባቢ በብዛት ሊሰማ ይችላል። ድሬዳዋ ብቻ ሳይሆን የሚጠበቅ ነው ማለት ነው። ከአረማያ ሀረር፣ እና ሌሎችም በአካባቢው በሚኖሩ ሰዎች ስሜት ሊፈጥር ይችላል ማለት ነው። ከወራት በፊት በአካባቢው ተመሳሳይ የመሬት መንቀጥቀጥ ተከስቶ ነበር። እንዲህ አይነት ክስተት በሰው ሕይወትና በንብረት ላይ አደጋ ሊያስከትል እንደሚችል የተናገሩት ፕሮፌሰር አታ ላይ ጥንቃቄ ሊደረግ እንደሚገባ በድሬዷ የዶችቨለ ዘጋቢ ለሆነው መሳይ ተክሉ ተናግረዋል። የሱዳን ጦርን የሚደግፉ በሺዎች የሚቆጠሩ የመንግስት ተቃዋሚዎች ዛሬ ቅዳሜ በካርቱም አደባባይ ወጡ። በዋና ከተማዋ በሚገኘው ፕሬዝዳንታዊ ጽህፈት ቤት ደጃፍ የተሰበሰቡ ተቃዋሚዎች የረሃብ መንግስት ያሉት የጠቅላይ ሚኒስትር አብደላ ሀምዶክ አስተዳደር ከስልጣን እንዲለቅ ጥሪ ማቅረባቸውን ሬውተርስ ዘግቧል። የተቃውሞ ሰልፉ የቀድሞው የሱዳን መሪ ኦማር አልበሽርን ከስልጣን ለማውረድ ያመፁ ቡድኖችን ጨምሮ ለጦሩ በሚወግኑ የነጻነትና የለውጥ ኃይሎች ስብስብ አንድ አንጃ የተጠራ ነበር። ወታደራዊ መንግስት ያስፈልገናል። አሁን ያለው መንግስት ፍትህና እኩልነት ሊያመጣልን አልቻለም ሲሉ በተቃውሞ ሰልፉ የተሳተፉ የ50 ዓመቱ አባውድ አህመድ ተናግረዋል። ተቺዎች ሰልፉ በጦሩና በጸጥታ ኃይሎች ግፊት የተደረገና የቀድሞ መንግስት ናፋቂዎች የተካተቱበት ነው ሲሉ ይወነጅላሉ። ተቃዋሚዎቹ መንግስት እንዲበተን የሚጠይቁ መፈክሮች ይዘው የታዩ ሲሆን አንድ ጦር አንድ ህዝብ፣ እንደዚሁም ጦሩ ዳቦ ያመጣልናል ሲሉ መደመጣቸውን የፈረንሳይ ዜና አገልግሎት ዘግቧል። ከተቃውሞ በፊት ማንነታቸው ያልተለየ ታጣቂ ቡድኖች በመንግስት መስሪያ ቤቶች ዙሪያ ለጸጥታ ጥበቃ የተዘጋጁ ማገጃዎችን ማንሳታቸውንና ፖሊስና የጸጥታ ኃይሎች ወደ ስራ እንዳይሄዱ መከልከላቸውን የካርቱም ግዛት አስተዳዳሪ አይማን ሃሊድ ባወጡ መግለጫ አስታውቀዋል። ትናንት አርብ የሱዳኑ ጠቅላይ ሚኒስትር አብደላ ሀምዶክ አገራቸው ወደ ሲቪል አስተዳደር የምታደርገው ሽግግር የከፋ ቀውስ እንደገጠመው አስጠንቅቀው ነበር። ይህ ዶይቸ ቨለ ነው። የዓለም ንግድ ድርጅት አባል አገራት የኮቪድ-19 መከላከያ ክትባት የባለቤትነት መብትን ለተወሰነ ጊዜ ለማገድ በቀረበው ሐሳብ ላይ አሁንም ሳይስማሙ ቀሩ። የክትባት ምርትን ለማሳደግና በሀብታምና በድሃ አገሮች መካከል ለበረታው ኢፍትሃዊ ክፍፍል መፍትሄ ለማበጀት የኮቪድ-19 ወረርሽኝ ባየለበት ወቅት ህንድና ደቡብ አፍሪካ የክትባቱ የባለቤትነት መብት ለተወሰነ ጊዜ ታግዶ እንዲቆይ ጥያቄ አቅርበው ነበር። ይሁንና ጥያቄው ከግዙፍ የመድኃኒት አምራቾችና አገሮቻቸው የክትባት ምርቱን ለማሳደግ የባለቤትነት መብት ጉዳይ እንቅፋት አልፈጠረም የሚል ኃይለኛ ተቃውሞ ገጥሞታል። የዓለም ንግድ ድርጅት የንግድና የባለቤትነት መብት ተያያዥ ጉዳዮች ምክር ቤት ባለፈው ረቡዕና ሐሙስ በጉዳዩ ላይ ሲወያይ ቆይቷል። የድርጅቱ 164 አባል አገራት በማናቸው መሰል ጉዳዮች ላይ መስማማት አለባቸው። የዓለም ንግድ ድርጅት ትናንት ዓርብ ባወጣው መግለጫ ምክር ቤቱ አንዳች ስምምነት ላይ ሳይደርስ መቅረቱን አስታውቋል። የምክር ቤቱ ሊቀመንበርና በዓለም ንግድ ድርጅት የኖርዌይ አምባሳደር ዳግፊን ሶርሊ ምክር ቤቱ በተጨባጭና አዎንታዊ መደምደሚያ ላይ ለመስማማት ከሚችልበት አቋም ላይ አልደረሰም ብለዋል። ደቡብ አፍሪካና ብራዚል ያቀረቡትን የኮቪድ-19 መከላከያ ክትባት የባለቤትነት መብት ለተወሰነ ጊዜ የማገድ ሀሳብ የዓለም ጤና ድርጅትና በርካታ አገሮች ደግፈውት ነበር። የብሪታንያ ምክር ቤት አባል የሆኑት ዴቪድ አመስ የስለት ግድያ የሽብር ድርጊት ነው ከሚል ድምዳሜ መድረሱን የአገሪቱ ፖሊስ አስታወቀ። የ69 ዓመቱ ወግ አጥባቂ ፖለቲከኛ ከለንደን በስተ ምስራቅ በምትገኝ ሊኦንሲ የተባለች አነስተኛ ከተማ አንድ ቤተ ክርስቲያን ውስጥ ትናንት አርብ መራጮችን በማነጋገር ላይ ሳሉ ነበር በስለት ተወግተው ሕይወታቸው ያለፈው የአገሪቱ ፖሊስ በእስልምና አክራሪነት በመነሳሳት ወንጀሉ ፈጽሟል የተባለ የ25 ዓመት ተጠርጣሪ በቦታው በቁጥጥር ስር መዋሉን አስታውቋል። ፖሊስ ምርመራው ገና መጀመሩን ይፋ ቢያደርግም የአገሪቱ መገናኛ ብዙሃን ግን ተጠርጣሪው የሶማሊያ የዘር ሀረግ ያለው የብሪታንያ ዜጋ እንደሆነ ዘግበዋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን እና የሌበር ፓርቲ መሪ ሰር ኬር ስታርመር ወንጀሉ ከተፈጸመበት ቦታ በመገኘት ዛሬ ቅዳሜ አበባ ኑረዋል። የብሪታንያ ፖሊስ በለንደን በሚገኙ ሁለት ቦታዎች ብርበራ ያደረገ ሲሆን በግድያው የሚጠረጠር ሌላ ሰው የለም ተብሏል። ጠርጣሪው ከዚህ ቀደም በሽብር ተጠርጥረው ክትትል ከሚደረግባቸው ሰዎች መካከል አልነበረበትም። የብሪታንያ የአገር ውስጥ ጉዳይ ሚኒስትር ፕሪቲ ፓቴል በዛሬው ዕለት የአገሪቱ ምክር ቤት አባላት የጸጥታ ጥበቃ እንደሚጠናከር ተናግረዋል። ፕላኔቶች ሲፈጠሩ የተራረፉ ስምንት ግዙፍ አለቶችን የምታጠና የአሜሪካ የጠፈር ምርምር ማዕከል ንብረት የሆነች ሉሲ የተባለች መንኮራኩር ዛሬ ቅዳሜ ማለዳ ወደ ህዋ ቀናች። አትላስ አምስት በተባለ ሮኬት ወደ ህዋ የተጓዘችው መንኮራኩር ምርምር አስራ ሁለት ዓመታት የሚዘልቅ ሲሆን በጉዞዋ 6.3 ቢሊዮን ኪሎ ሜትር ትሸፍናለች። መንኮራኩሯ ከምታጠናቸው ግዙፍ አለቶች ሰባቱ በጁፒተር ምህዋር ዙሪያ የሚሽከረከሩና ከግዙፍ ፕላኔቶች መፈጠር በኋላ የተራረፉ ቅሪቶች ናቸው ተብሎ እንደሚታመን የአሜሪካ ብሔራዊ የጠፈር ምርምር ማዕከል አስታውቋል። መንኮራኩሯ ከግማሽ ክፍለ ዘመን ገደማ በፊት በኢትዮጵያ የተገኘችውና 3.2 ሚሊዮን ዓመታት ዕድሜ ያስቆጠረችው ሉሲ የተባለች የሰው ቅሪት ስም የተሰየመች ናት። ሉሲ ወይም ድንቅነሽ በኢትዮጵያ አፋር ክልል ሀዳር የተባለ ቦታ የተገኘችው በጎርጎሮሳዊው 1974 ዓ ም ነበር። መንኮራኩሯን የጫነች ሮኬት ወደ ህዋ የተተኮሰችው በአሜሪካ ፍሎሪዳ ከሚገኝ ጣቢያ ነው። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የብሪታንያ የአፍሪካ ጉዳዮች ሚኒስትር ቪኪ ፎርድ በሰሜን ኢትዮጵያ ግጭት ለተቸገሩ ሰዎች አገራቸው 29 ሚሊዮን ፓውንድ እንደምትሰጥ ይፋ አደረጉ ትናንት አርብ ምሽት በድሬዳዋ እና በሐሮማያ አካባቢ በሬክተር ስኬል 4.6 የተመዘገበ የመሬት መንቀጥቀጥ ተከሰተ የሱዳን ጦርን የሚደግፉ በሺዎች የሚቆጠሩ የመንግሥት ተቃዋሚዎች ዛሬ ቅዳሜ በካርቱም አደባባይ ወጡ ዜናው በዚሁ አበቃ ጤና ይስጥልኝ